ከሰው ድብደባ በመሸሽ ፖሊስ ጣቢያ በመግባት ሕይወቱን ያተረፈው ጅብ በዋስ መለቀቁን ፖሊስ አስታወቀም። ጅቡ ወደ ከተማ የገባው የተሠሩ የልማት ሥራዎችን ለመጎብኘት እንጂም ሕዝቡ ላይ ጉዳት ለማድረስ እንዳልሆነም ተገልጿል። ነገር ግን የአካባቢው ማኅበረሰብ ይህ ጅብ ጉዳት ከማድረሱ በፊት ልንቀድመው ይገባል በማለት ድብደባ ይጀምሩታል። በመጨረሻም ጅቡም በአቅራቢያ ወደሚገኘው ፖሊስ ጣቢያ በማሄድ ነበር እጅ የሰጠው። በአሁን ሰዓት ላይ ጅቡም በነፃ በመለቀቅ በኮሪደር ልማት ሥራዎች ላይ ወክ እያደረገ እንደሆነም የዓይን እማኞች ተናግረዋል።